ኦነግ ሽነ የኦሮሞ ነጻነት ሸማቂዎች ባለፈው ሰኞ ሙጊ ውስጥ የእጅ ቦምብ ወርውረው ስድስት ሰዎችን ገድለዋል ሲሉ የቀለም ወለጋ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ የሕዝብ ግንኙነት ኃላፊ ተናገሩ። ኦነግ ሽነ ሸማቂዎች የምዕራብ ዞን ቃል አቀባይ በበኩሉ ከመንግስት ሰራዊት ጋር ባደረግነው ውጊያ ሽንፈት ስለደረሰባቸው ነው ወደ ከተማ ተመልሰው ሰላማዊ ሰዎችን የገደሉት ሲል አስተባብሏል። ናኮር መልካ ተጨማሪ ትገባለው። በአንፊሎ ሙጊ ከተማ ታላቅ ወንድሜ ተገደለብኝ የሚል ስሙ እንዳይጠቀስ የጠየቀ ግለሰብ ባለፈው ሰኞ ከምሳ ሰዓት በኋላ ተፈጠረ ያለውን ያብራራል። ከቤት ወጥቶ ወደ ስራ እየሄደ ነበር። የመከላከያ ሰራዊት አባላቱ ተኩስ ከፈቱ። በጭካኔ ነበር። በጩቤ አንጀቱ ላይ ወጉት። ከዛ እግሩ ላይም በጥይት መቱት። ጎኑ ላይም መተውታል። ህይወቱም እዛው ነው ያለፈው። ወንድሜ ከሸማቂዎቹ ጋር ምንም አይነት ግንኙነት የለውም፣ በጉልበት ስራ ቤተሰቡን ለመርዳት የሚለፋ ሰው ነው ሲልም ተናግሯል። ሌላው በሸማቂዎችና መንግስት ታጣቂዎች መካከል ከሙጊ ሀያ ደቂቃ ያህል የእግር ጉዞ የሚያስኬድ ቦታ ላይ ነው የተኩስ ልውውጡና የቦምብ ፍንዳታ የነበረው ይላል። የአይንማኝ ገብረ ዲንቃ ስድስት ሰዎች የተገደሉት ግን በሙጊ ከተማ ውስጥ ነው ብሏል። በዛው ቀን ግድያው ከመፈጸሙ ቀደም ብሎ ቄራ የሚባል ቦታ ላይ በመከላከያ ሰራዊት አባላት እና የኦሮሞ ነጻነት ሸማቂዎች መካከል የተኩስ ልውውጥ ተደርጎ ነበረ። ሰዎቹ የተገደሉበት ቦታ ግን ሙጊ ዜሮ አንድ ቀበሌ ውስጥ ነው። የሞቱ ሰዎችም የኑስ አብደላ በንግድ ስራ ይተዳደራል። ታከለ ቡልቻ ጸዋሚ ሲሆን ጸሎት ላይ ነበር። ከቤት አውጥተው ልብስ አልብሰውት ነው ተኩስ የከፈቱበት። አብደ ታዋኪና ና ደበላ የሚባል ግለሰብም የቴክኒክና ሙያ ተቋም ተማሪዎች ናቸው። ሁንዴሳ አብዲሳ አርሶ አደር ሲሆን አየሁ የሚባል የሙጊ ከተማ ነዋሪም መከላከያ በከፈተው ተኩስ ሕይወታቸውን አጥተዋል። የቄሌ ሞለጋ ኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ ህዝብ ግንኙነት ኃላፊ አቶ ሐምዛ አብዱል ቃድር ስድስት ሰዎች መሞታቸውን አምነዋል። ከጋምቤላ በመምጣት ላይ የሚገኙ የመከላከያ ሰራዊት አባላት ላይ ሙጊ ከተማ ዜሮ ሁለት ቀበሌ ሲደርሱ ቦምብ የወረወሩት የኦነግ ሸኔ አባላት ናቸው። ስድስት ሰዎች ህይወታቸውን አጥተዋል። ጉዳት ያደረሰው በቦታው የፈነዳው ቦምብ ብቻ ነው። እንዳጣራ ነው ከሆነ ከሟቾቹ መካከል የኦነግ ሸኔ አባላት ይገኛሉ። ጫካን ተገና አድርገው ሕብረተሰቡንና የመንግስትን መዋቅር እየጎዱ ይገኛሉ። ስለዚህ የህግ በላይነትን ማስከበር ደግሞ የመንግስት ድርሻ ነው። ከተገደሉት መካከል ስንቶቹ የሸማቂ ቡድኑ አባላትና የከተማው ነዋሪዎች እንደሆኑ አልተለየም ሲሉ ለቪኦኤ ተናግረዋል። የኦሮሞ ነጻነት ግንባር ሸማቂዎች ምዕራብ ዞን ቃል አቀባይ ጉማባ ሴቢሳ አቶ አምዛ ያሉትን አስተባብለዋል። ግድያው ከመፈጸሙ በፊት በእነሱና መንግስት ታጣቂዎች መካከል ለተከታታይ ሶስት ቀናት ውጊያ መካሄዱን ገልጸዋል። ከባለፈው አርብ ጀምሮ ጦርነት እየተካሄደ ነው ግን የተካሄደው ሌላ ቦታ ላይ ነው። የኦነግ ታጣቂዎች ላይ ምንም አይነት ጉዳት አልደረሰም። የመንግስት ሰራዊት ከተሸነፈ በኋላ ነው ወደ ከተማ ተመልሶ ሰላማዊ ሰዎች ላይ ተኩስ ከፍቶ አምስት ቄሮዎችን በሙጊ ከተማ የገደለው የሸማቂዎቹ ምዕራብ ዞን መሪ ኩምሳ ዲሪባ ባለፈው ሳምንት ለቪኦኤ በሰጡት ቃል በአፍሪካ እውቅና ያለው ገለልተኛ አካል ከመንግስት ጋር ቢያደራድራቸው ለመወያየት ፍላጎት እንዳላቸው ገልጸው ነበር። የምዕራብ እና ቄሌም ወለጋ የመንግስት ባለስልጣናት በበኩላቸው ሸማቂዎቹ ትጥቅ ፈተው እጅ ቢሰጡ በሰላም ለመቀበል ዝግጁ ነን ማለታቸው መሆናቸውን መዘገባችን ይታወሳል። ለቪኦኤ ናኮር መልካ ከነቀምቴ።